በሙርሌ ታጣቂዎች ታግተው ወደ ደቡብ ሱዳን ከተወሰዱት ኢትዮጵያውያን ሕፃናት አስራ ዘጠኙ መመለሳቸውን የጋምቤላ ክልል ፕሬዚደንት ጋትሏክ ቱት አስታወቁ። ሕፃናቱ የተመለሱት በዲፕሎማሲያዊ ስራ መሆኑን የገለጹት ርዕሰ መስተዳድሩ የቀሩትንም ለማስለቀቅ ጥረቶች መቀጠላቸውን አስረድተዋል። እስክንድር ፍሬው ወደ ጋምቤላ ደውሎ ፕሬዚደንቱን አነጋግሯል። እንግዲህ በሙርሌ ጎሳ ታጣቂዎች ታግተው ከተወሰዱት ሕፃናት ውስጥ ኢትዮጵያውያን ሕፃናት ውስጥ አስራ ዘጠኙ አሁን በጋምቤላ ቤተ መንግስት እንደሚገኙ እየተገለጸ ነው። ያብራሩልን። አዎ ልጆቹ በጥናልት ነ ገብተዋል። በተካሄደ የኢትዮጵያና የድቡብ ሱዳን መንግስት ሁለቱ ባደረገው ጥረት ልጆቹ ለማስመለስ እችለዋል። አስራ ዘጠኝ ልጆች ናቸው። በአሁኑ ሰዓት እኛ ጋር ያለው ማለት ነው። ገንበላ ከተማ አካባቢ ናቸው። ጥናልት ነው ከበላ እየተደረግላቸው አቶ ጋስሏዋክ የቀሩትስ ሕፃናት እንግዲህ ባለፈው እርስዎ በሰጡትን መግለጫ እንዳሉት አንድ መቶ ሀያ አምስት ህጻናትና ሴቶች ናቸው ታግተው የተወሰዱት። የቀሩትስ ጉዳይ ምን ላይ ይገኛል? የቀሩትን ዲፕሎማሲ ስራውን ይቀጥላል። በተለይ አሁን የድቡብ ሱዳን መንግስት ተወካዮች፣ በተለይ የአካባቢ አምራር የሆነው የሞርሌ አምራር፣ በተለይ ዴቪድ ያውያውና ባባ የቡማ ስቴት ገብና የራሳቸው ስራ እየሰሩ ነው። በተለይ ፊል አካባቢ ናቸው። በነሱ አካባቢዎች ገና የልጆቹ የማሰባሰብ ስርዓት እየሰሩ ነው። በአሁኑ ሰዓት የማሰባሰብ ሲባል፣ አቶ ጋት ለዋቅ በተለያዩ ቤተሰቦች ተበትነዋል ማለት ነው ልጆቹ። ልጆቹ በታታኮች እጅ ነበረ። ሰረሰላማ ኃይሎቹ እነኚህ ሰረሰላማ ኃይል እዛ በራሳቸው አካባቢ ነው የሚገኙ እና እዛ አካባቢ የሚገኝበት ቦታ የኛ ሀይልም ገብቷል። እዛ አካባቢ ከነሱ ጋር ድርድር በማድረግ ስራ እየተሰራ ነው ማለት ነው። ሌሎቹም ቀሪ የሆነው ህጻናት ይመለሳሉ ብለን ትልቅ ተስፋ ነው ያለን። ምክንያቱም ተጀምሯትናል። ለወደፊቱም እነኚ ልጆች የሚመለሱበት ሁኔታ ይፈጥራል። እንግዲህ እርሶም እንደገለጹት የኛ ሀይልም ገብቷል ብለዋል። የኢትዮጵያ የመከላከያ ሀይል መግባቱ ቀደም ሲልም ሲገለጽ ቆይቷል። አቶ ጋትሉዋክ ስለዚህ አሁን የሚሻለው አማራጭ በዲፕሎማሲያዊ መንገድ በድርድር ማስመለስ ነው ወደሚለው ሀሳብ ተገብቷል ማለት ነው። አሁን የሁለቱ ሀገራት መልካም ግኝነት መጀመሪያ ላይ አጠብከን ስራችን እንሰራለን የሚል አቋም ነው ያለን። ስለዚህ አሁን ድቡብ ሱዳን ተባባሪ ነው። የጋራ ስራ ነው አሁን እየተሰራ ያለው። የኢትዮጵያ ሰራዊትና የድቡብ ሱዳን ሰራዊት አንድ ላይ በመሆን ስራ እየተሰራ ነው። ከዛ በላይ ሌላ ነገር አያስፈልግም። በሰላማዊ መንገድ ሌላ ችግር እሱ ሳይገባ እነኚህ ልጆች ባለባቸው ቦታዎች ተሰባስበው ለእኛ እያስረከባሉ ማለት ነው። ምክትል የመከላከያ ሚኒስትሩ የደቡብ ሱዳን ቤቢዲያው እርስዎ የጠቀሷቸው ራሳቸውም የሙሩሌ ተወላጅ መሆናቸው ይነገራል። ያንን ነው እንደ ዲፕሎማሲ እየተጠቀሙ ያሉት። አሁን ለዲፕሎማሲ የስራቸው ማለት ይቻላል። አዎ እሱ በጣም አስተባባሪ ነው። በጣም ያሰባብራል እንደ ራሱ ስራ ወድዞታል። እና የቡማ ስቴት ገብናል። ምክንያቱም ስቴቱ ቡማ ነው ሞረሌዎች ታጣቂዎች የሚገኝበት ክልል። ስለዚህ ዴቪድ ያውያውና ገብነር ባባ እና ቸወንን ስራ ከእኛ ጋር እየሰሩ ያለ አቶ ጋፍለዋቅ እዚህ ጋር አንዳንድ ዘገባዎች የሙርሌ ሚሊሻዎች ላሉ አንዳንዶቹ የሙርሌ ታጣቂዎች ላሉ በትክክል የሞርሌ ታጣቂዎች ናቸው ሚሊሻዎች አይደሉም። ሚሊሻዎቹ ሳይሆን የሞርሌ ብሄረሰብ በድቡብ ሱዳን ቡማ ስቴት የሚገኙ ሰረሰላም ህል የሆኑ ታጣቂዎች ናቸው። ከዚህ በፊትም አቶ ጋትለዋክ እንደዚህ አይነት ሁኔታዎች እንዳሉ በአካባቢ ድንበር አካባቢ ይታወቃል። ነገር ግን በዚህ መጠን ጉዳት ደርሶ አያውቅም። ዘንድሮ ምን አዲስ ነገር መጣና ነው ከየትስ አምጥተው ነው በዚህ መንገድ የታጠቁት? የሙሩሌ ታጣቂዎች ይህን ያህል ሊታጠቁ እንዴት ቻሉ? የራሳቸው የራሳቸው አመለካከት ነው። ማንም ነገር እኛ ለጊዜ የምናውቀው ነገር የለውም። መልስ መሰልም በዛ ጉዳይ የማጣራት ስራዎች እየተካሄዱ ነው። ይህን በተመለከተ ለምሳሌ ለምሳሌ እንዴት ችግሩ ሊፈጠር ቻለ? እንዴት በዚህ መንገድ ሊታጠቁ ቻሉ? የመሳሰሉ ታታኮቹ ታውቋል። እነህ የስራ ሰላም አይል ታታክ ናቸው። እኛም ምናውቀ ነገር ነው በመረጀት አቶ ጋትሎ አክቱት የጋምቤላ ክልል ርዕሰ መስተዳደር ስለሰጡኝ ቃለ ምልልስ በጣም ነው የማመሰግነው። ስለ ጊዜዎት እግዚአብሔር ይስጥልኝ።